የሴታዊት ንቅናቄ ባለፈው ቅዳሜ የተለያዩ ባለድርሻ አካላት በተገኙበት ግጭት በሴቶችና በልጃገረዶች ላይ የሚያሳድረውን ጫና በተመለከተ ውይይት አድርጓል። በውይይቱ ላይም ባለፉት ሶስት አመታት በሀገሪቱ የተፈጠሩ ግጭቶች በሴቶች ላይ ስላሳደሩት ተጽዕኖ በተመለከተ በኬር ኢትዮጵያ የተዘጋጀ ጥናታዊ ጽሑፍ ቀርቧል። ጥናቱን ተመርኩዞ ውይይት የተደረገ ሲሆን በአጠቃላይ አሁን ላይ መደረግ ስላለባቸው እንቅስቃሴዎችና በዘላቂነት መነሳት ስለሚገባቸው ጥያቄዎችም የተለያዩ ሀሳቦች ተንሸራሽረዋል። የሴታዊት ንቅናቄ መስራችና ዋና ስራ አስፈጻሚ ዶክተር ስህን ተፈራ በተለያዩ የግጭት ቀጠናዎች ስለሚሰሙ የሴቶች ጥቃት በጥቂቱ እንደዚህ ያስረዳሉ። ነገሩን ከሚያውቁት እኛ ሶሻል ሚዲያ ላይ ዝም ብለን ቁጭ ብለን ከምናወራው እነዚህን አካባቢዎች ሄደው ካዩት ባለሙያዎች መስማት የሚጠቅመው ለዚህ ነው። ስለዚህ ጉዳይ ስለ ግጭቶች ጉዳይ ብለን ነው ስብሰባ የጠራ ነው። ባለፈው ቅዳሜ ጥሩ ሄደ ብለን እናስባለን እና ማንኛውም ሴት መጎዳት የለባትም፣ ማንኛውም ሴት መደፈር የለባትም። ግን ሁሉም አካባቢ ያለው ተመሳሳይ ፓተርን ነው ያለው ያው የጥቃት አንዱ ሴቶችን መጉዳት ስለሆነ ጥቃት ውስጥ ሁልጊዜ ያለ ነገር ነው እና ሰው ሲፈናቀል ብዙ ጊዜ በወንዱ ነው የሚቆጠረው በአባወራ ነው አይደል የሚባለው እና እርዳታም ሲመጣ ሁልጊዜ ለወንዱ ነው የሚሰጡት ብዙ ጊዜ ብዙ ኮሚኒቲዎች ውስጥ ያለው ግን አንድ ወንድ ሶስት አራት አምስት ሚስት ሊኖረው ይችላል። ሁሉም ሚስቶች ልጆች ይኖሯቸዋል። በየቦታው ተከፋፍለው ነው ያሉት እና ብዙ ጊዜ በወንድ ፎከስ የሆነ እርዳታ ሚስ ያረቃል። ምክንያቱም እሱ የሚሰጠውን እርዳታ ለአንድ ሚስት ብቻ ነው ሊሰጥ የሚችለው እንደ አንድ ቤተሰብ የሚታሰበው እሱ ስለሆነ፣ ይሄ ብዙ ጊዜ ከድሮም የምናየው ነገር ነው። ኢትዮጵያን ለባህላዊ ሁኔታ አብዛኛው ሰው አንድ ወንድና አንድ ሴት ብቻ በትዳር እንደማይኖሩ የሚዘናጋ ነው። በተለይ በገጠር አካባቢ በጣም የተለመደ ስለሆነ ማለት ነው። ሁለተኛ በስደት ጊዜ ግጭት ሲመጣ፣ ያው ብዙ ጊዜ ማስጠንቀቂያ የለም፣ ልጆቻቸውን አቅፈው ነው የሚወጡት እና አንዲት ሴት ልክ እንደወጣች የወር አበባዋ ሊመጣ ይችላል። የወር አበባዋን መጠበቂያ መንገድ የላትም የምታጠባ ሴት ልትኖር ትችላለች እርጉዝ ሴት እና አሁን በትግራይ ግጭት ብዙ ጊዜ እየሰማን ያለ ነው፣ ሴቶች መንገድ ላይ ሲወልዱ የሚለው ነው። ወደ ሱዳን ሲሄዱ ግጭቱ ልክ እንደተጀመረ፣ በሁለተኛው በሶስት ቀን በሶስተኛው ቀን ነው የሰማነው። ምክንያቱም የሴቶች ጥያቄ ጊዜ የሚሰጥ አይደለም። አንዲት ነፍሰ ጡር ሴት ጦርነቱን አስባ አይደለም መውለጃዋን የምታቅደው። ሳነብ ነበር የሮይተርስ ሪፖርት ሽሬ ሆስፒታል በጣም ችግር ከመድረሱ የተነሳ ሴቶች ራሳቸው ነው የሚያዋልዱት። በቃ በራሳቸው እየወለዱ ነው እና ሀያ ሰላሳ ሴቶች እዛው የወለዱ አሉ የሚል እያነበኩ ነበረ። እና እንግዲህ መቼስ ጦርነት ታስቦ አይደረግም ግን ግጭት ሴቶችን የሚጎዳበት መንገድ ሊታወስ ይገባዋል። የሚያጠቡ ሴቶች እርዳታ ያስፈልጋቸዋል። የሚያጠቡበት ቦታ ያስፈልጋቸዋል። ምግብ ያስፈልጋቸዋል። በአርሲ በነበረው ግጭት ወደ አዳማ መጥተው መውሳድ የሚባለው ድርጅት እዛ መጠለያ አድርገው ነበር እና እዛ ወልዳ በቃ ወለል ላይ አቅፋ ነበር የምትተኛው እና ይሄ ነው ብዙ ጊዜ የሴቶች ችግር ተመሳሳይ ይመስለናል ግን የሴቶች የሚሸከሙት አይነት ጉዳት በአይነቱ ይለያል እና ያው በጣም የሚከፋው ደግሞ አሁን ለምሳሌ ወለጋ ውስጥ ከመተከል ተፈናቅለው የመጣ አንድ ኮሚኒቲ ውስጥ ብዙ ከፋ ነገር ስንሰማ ነበረ። ልጆቻቸው ፊት ለፊታቸው የተገደለባቸው ሴቶች በቃ ያለው ትሮማ መናገር እስከማይችሉ ድረስ መድፈር አለ ምንም የመድፈር ጥሩ የለም፣ ግን ደግሞ በአይነቱም በቀለ መስማት የሚከብድ አይነት አስገድዶ መድፈር ነው፣ ብዙ ቦታዎች የሰማ ነው። በትግራይ ክልል ያለውን የሴቶችና ህጻናት ችግርን በተመለከተ እስካሁን ድረስ በቂ መረጃ እንዳልነበረ የሚጠቅሱት ዶክተር ስን ተፈራ አሁን ላይ እየወጡ ያሉ መረጃዎችም መጠነ ሰፊ የሆነ ጉዳት መድረሱን እያመላከቱ መሆናቸውን ገልጸው ከዚህ ቀደም በተለያዩ ቦታ የነበሩ ግጭቶች ላይ ተመሳሳይ እና ተቀራራቢ ጥቃቶች በሴቶች ላይ ደርሷል ይላሉ። የትግራይ ትንሽ ይከብዳል። እኛም ትንሽ ተወቅሰንበታል። ስለ ትግራይ በቂ አልጮኋችሁም የሚለው ግን በቂ መረጃም ስላልነበረ ነው። አሁን ገና ነው። የእርዳታ ድርጅቶች በዚህ ሳምንት ነው ለመሄድ እየተዘጋጁ ያሉት። ለእኛ ክፍት አይደለም፣ ያም ዝግ ነው። ከእርዳታ ድርጅቶች የምንሰማው ዝግ ነው። ስለዚህ እኛ ትኩረት እያደረግን ያለ ነው። ተበዳዮች ራሳቸው ደረሰብን የሚሉ ሰዎች ምንድን ነው የሚሉትን ለመስማት ነው የምንሞክረው። ደግሞ መንግስትን አካል ወይም የመደገፍ ነገር ሳይሆን ሴቶች ላይ የመደገፍ ጉዳይ ነው። ምንድን ነው ሴቶች ላይ እየደረሰ ያለው? የሴቶች መደፈር የትም ቦታ ያለ ነገር ነው። ስለዚህ ትግራይም እንደሚኖር እናውቃለን። ምክንያቱም ከጥቃት ጋር ግን እንዳልኩሽ በጥናት የተደገፈ ነገር ማግኘት እስካሁን ከብዶናል። ነገር ግን የተባበሩት መንግስታት ልዩ ልኡክ በፆታዊ ጥቃት እሳቸው ያወጡት ላይ የሰማናቸው ሪፖርቶች ብለው ገለጹት አለ እኛም፣ መድገብ የምችለው በተለይ ቤተሰቦች የራሳቸውን የቤተሰብ አካል እንግዲህ እህት፣ ወንድም፣ ልጅ ሊሆን ይችላል ግን እንዲደፍሩ እንደሚገደዱ ሪፖርት ደርሶናል እና ይሄ ነገር በጣም አሳስቦናል ብለው ሪፖርት አውጥተዋል ባለፈው ሳምንት ወይም ከዛ ሳምንት በፊት። እኛም ይሄ እንደ አንድ ግባት የተጠቀምነው ነገር ነው። ያም ሆነ ይሄ ሴቶች በተለየ ሁኔታ ከማንም በላይ እየተጎዱ እንደሆነ እናየውም የምናውቀው ነው። ያው የጦርነት ባህሪ ስለሆነ ማለት ነው። የእውነት ለመስማት የሚዘገንን አይነት ጥቃት ሁሉም አካባቢ አለ። እና አንዳንዴ የአንድ ቦታ የአንድ ክልል ብቻ በሚዲያ በጣም ይሰማና ያን የተጀመረ ይመስለናል። እነዚህ ነው እንደዚህ አይነት ጥናቶች በጣም አስፈላጊ የሆኑት። ግን በተቻለ መጠን እነዚህ ነገሮች በተለይ የጾታ እይታ ሲጨመርበት እየተሻሻሉ እንደሚመጡ ተስፋ እናደርጋለን። የውይይቱ ተሳታፊዎች እርዳታ አሰጣጠን ጨምሮ በግጭት ወቅት ለሴቶችና ልጃገረዶች ልዩ ትኩረት እንደሚያስፈልግ ስምምነት ላይ የደረሱ ሲሆን በአጠቃላይም በዘላቂነት የስነልቦና ጠባሳ እና ቱራማ እንዳይፈጠርም አትኩሮት ተሰጥቶት ሊሰራበት እንደሚባል ይጠቁማሉ። በተለይ በስነ ልቦና ጉዳት ዙሪያ አሁን በቅዳሜም ስብሰባ ያወራ ነው ነገር እንደውም አንድ ተሳታፊ ወይ ምናለች ለምሳሌ ልክ አንድ ግጭት ኖሮ ወዲያው ቶሎ ብለን የምንቸኩለው የወደቁ ፎቆችን ለማንሳት በቃ ሲስተሞችን ለማስተካከል ነው አይደለ? ልጆች ከትምህርት ቤት ከወጡ ወደ ትምህርት ቤት እንዲመለሱ እሱ ላይ ነው ፎከስ የምናደርገው። ግን ስነ ልቦናን በተለየ ህጻናትን ስነ ልቦና የመደገፍ የማስተካከል ነገር እንደዛ ቢለፋበት ትንሽ ለውጥ ይኖር ነበረ። ሰው ፊት ለፊታቸው እየተገደለ አሁን እንዳልኩሽ በህይወትና በሞት ዙሪያ ላለ ህብረተሰብ ስለ ስነ ልቦና ድጋፍ ማውራትም በጣም ይርቃል። እና አንድ የተጎዳ ትውልድ እየተፈጠረ እንደሆነ ምንም ጥያቄ የለውም። ግን ብዙ ጊዜ ደግሞ ኮሚኒቲዎች ላይ የሚያዝናናኝ ምንድን ነው አብሮ የኖሩ ህብረተሰቦች ናቸው እነዚህ እና ብዙ ጊዜ ባህላዊ የሆነ ትውፊታዊ የሆኑ የመታረቂያ ሜካኒዝሞች አሉ፣ በማድረቂያ የመካሻ ሜካኒዝሞች አሉ። እና በቃ ሁሉ ጊዜ ተስፋ ይሄ ነው። ምክንያቱም የሆነ መሰረት መሰራት አለበት። መንግስት እርዳታ ብሎ ነገሮች ከኤንጂዮ ለም ነው የሚልከው ነገር አለ። አሁን ግን ከመጀመሪያውም የተማከለ ይመስለኛል እንደምሰማው እኛ ቀጥታ እርዳታ መስጠት ውስጥ መሳተፍ አንችልም፣ በጣም ትንሽ ስለሆነ አቅሙም ስለሌለ፣ ሰዎች እንደምንሰማው ትንሽ እየተሻሻለ ያለ ነገር አለ የሚለው ነው። የንጽህና መጠበቂያ ላይም መጠንቀቅ ያለብን በዛ ባህል የሚጠቀሙበት ነገር መሆን አለበት። ድርጅት ይመጣና በቅንነት የህብረተሰብ ማይጠቀምበትን ነገር በትኖ ይሄዳል። ያው ሞኔታይዝ ይደረጋል ወዲያው ይሸጣል። ሁልጊዜ መጠየቅ አለብን፣ ሰዎች ስናናገር የሚያስፈልገውን ነገር እንረዳለን። ይሄ ማለት ደግሞ ኦፍኮርስ የመንግስት የመንግስት ኃላፊነት ይጠይቃል ይሄን ቦታ ለመሄድና ለእርዳታ ለለጋሽ ድርጅቶች ደግሞ ክፍት መሆን ያስፈልጋል። የሴታዊት ንቅናቄ በግጭት ጊዜ ለሚፈጸሙ ጾታዊ ጥቃቶች ገለልተኛ አካላት ምርመራ እንዲያደርጉ በግጭት ቀጠና ውስጥም ለተፈናቃዮችና ለሀገር ውስጥ ስደተኛ ሴቶች ጥበቃ ቅድሚያ እንዲሰጥ በግጭቶች ሳቢያ የሚፈጸሙ ጾታዊ ጥቃቶችም በገለልተኛ አካላት ምርመራ እንዲደረግባቸው እና አጥቂዎችም ለፍርድ እንዲቀርቡ እስከ የካቲት አስራ ሁለት ሁለት ሺ አስራ የሚቆይ የድረገጽ የፊርማ ማሰባሰብ መርሃ ግብር እያካሄዱ ይገኛሉ። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።